ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ጋቢና ቪኦኤ አስገባችሁ የጋቢና ሀቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ በዛሬው ነሐሴ 22 2009 ዓ ም የጋቢና ምሽት ፕሮግራማችን በኦሮሚያ በኦሮሚያ ክልል ውስጥ በቤት ውስጥ በመቀመጥ አድማ የተሳተፉ ሱቃቸው መታሸጉንና የትራንስፖርት አገልግሎት እንዳይሰጡ መከልከላቸውን ገለጹ። አስፋልት ላይ ያሉት ሱቆች እና መናኸሪያ ገብቶ ከመናኸሪያ የሚወጡ መኪናዎች ስራ ጀመሩ። ምክንያቱም መኪናዎች ሌሎች ደግሞ ለሱ ከታሸገ ሱቅ ባለንብረቱ ለመክፈት ሲሄድ አይነ ጀምረ የሚዘጋጁ አሁን ደግሞ ነው ነገር ነው። ከነጋገርናቸው ነዋሪዎች መካከል የተወሰኑትን ነው ያሰማናችሁ። በሌላ በኩል ደግሞ በኢሬቻ በዓል ላይ ህይወታቸው ለጠፋው ሰዎች የተሰራው የመታሰቢያ ሀውልት ተቃውሞን ቀስቅሷል። ለምን ነው አንደኛ የተጻፉ ጽሁፍ ነው፣ ሁለተኛ ግብን ነገሮቹ ና አሁን የተሰራበት ቦታ ፈጽ የማይገናኙ ናቸው። ዘገባ ይዘናል። ከመኖሪያቸው በግዳጅ የተፈናቀሉት በጣሊያን የሚገኙ ኢትዮጵያውያን ና ኤርትራውያን ስደተኞች የዛሬ ውሯቸው ምን ይመስላል ይዘንላችኋል። በሌላ በኩል ደግሞ በመጨረሻ ተወዳጇ ድምፃዊት ሄለን በርሄ ዛሬ በጋቢና ትሰፈራለች። ለምሳሌ ለሴቶች፣ ለእናቶች እኔ ምናት ነው ያንን ነገር ወክዬ ነው እየተንቀሳቀስኩ ይህንን ዘፈን የሰራሁት። ሎጂቲስ በሆነ ነገር ስለሆነ ሌሉ ዘፈን የፈለግኩት በሚያስተምር መልኩ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አድማጮቻችን አጠር ላሉት የምሽቱ ዜናዎቻችን ተመልሰን መጥተናል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ኢትዮጵያ ውስጥ የተቃውሞ እንቅስቃሴና አፍሶ የማሰር ተግባር ሊኖር ይችላል በማለት የአሜሪካ ዜጎች ወደ ኢትዮጵያ መጓዝ ሊያስከትልባቸው ስለሚችለው አደጋ በመጥቀስ ማስጠንቀቂያ ሰጥቷል። በተለይ በአማራ ክልል ውስጥ በጎንደርና በባህር ዳር እንዲሁም በአንዳንድ የኦሮሚያ አካባቢዎች ተቃውሞ እንዳለ የሚገልጹ ዜናዎች መሰማታቸውን የሚጠቅሰው ይህ የጉዞ ማስጠንቀቂያው ባለፈው ሰኔ ወር ወጥቶ የነበረውን ይተካል ይላል። የውጭ ጉዳይ ሚኒስትሩ ያወጣው መግለጫ የኢትዮጵያ መንግስት ድረገጾችን፣ ተንቀሳቃሽ ስልክና የስልክ መስመርን የመገደብ ወይም የመዝጋት ዝንባሌ አለውም ይላል። የዩናይትድ ስቴትስ ኤምባሲ ከአሜሪካ ዜጎች ጋር የመገናኘት ብቃቱን የኢትዮጵያ መንግስትም ይገድባል ብሏል። ይህ መግለጫ የአሜሪካ ኤምባሲ ለዜጎቹ የሚሰጠውን አገልግሎትም ይገድባል የአሜሪካ ዜጎች ቢታሰሩ የኢትዮጵያ መንግስት ለአሜሪካ ኤምባሲ አያሳውቅም ይላል የውጭ ጉዳዩ ያወጣው መግለጫ ኢትዮጵያ ያሉት የአሜሪካ ዜጎች ከኤምባሲ ጋር የሚገናኙበት ምንም አማራጭ መንገድ ሊኖራቸውም አይኖራቸውም የአሜሪካ ዜጎች የተንቀሳቃሽ ስልካቸውን ቁጥር በኤምባሲው ማስመዝገብ አለባቸው። ስማርት ትራቭለር ኢንሮልመንት ፕሮግራም በተባለውም መመዝገቢያ ላይ መመዝገብ አለባቸው ሲል ለዜጎቹ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አጥብቆ መክሯል። ፍልሰተኞች በሜዲትራኒያን በኩል የሚያደርጉትን ህገወጥ ጉዞን ለአንድ ወር ያህል ለማቆም ስትል ኢጣሊያን ከህገ ወጥ ሰው አሸጋጋሪዎች ጋር ለተያያዙት ሊቢያውያን ሚሊሻዎች ገንዘብ እየከፈለች ነው የሚል ክስ ቀርቧል። በያዝነው ሳምንት ኢጣሊያ የደረሱ ጥገኝነት ጥያቄዎች ብዛት ከአምናው በሰማንያ ስድስት በመቶ ቀንሷል። ይህ ሀቅ ታዲያ ከቀረበው ክስ ጋር ገጥሟል። ይህ ክስ የተሰማውም የአውሮፓና የአፍሪካ ሀገሮች መሪዎች የፍልሰተኞች ፍልሰት ስለመግታት ጉዳይ ለመነጋገር ፓሪስ በተሰበሰቡበት ወቅት ነው። ዋናው መሰረቱ ለንደን የሆነው ሚድል ኢስት አይ የተባለ የዜና ድረገጽ የጣሊያን መንግስት ሳብራታ ከተማ ውስጥ ላሉት ግብረ ኃይሎች ገንዘብ እየከፈለ ነው ሲል ዘግቧል። ህንድና ቻይና በምስራቅ ሂማላያ ሲያጨቃጭቅ የቆየነውን የቆየውን ድንበር አስመልክቶ የነበረውን እጅግ አስጊ የሆነውን ፍጥጫ ለማክተም ተስማምተዋል። የህንድ የውጭ ጉዳይ ሚኒስቴር ዛሬ ያወጣው አጭር መግለጫ ውሳኔ ላይ የተደረሰው በሁለቱም ሀገሮች መካከል ዲፕሎማሲያዊ ንግግር ከተደረገ በኋላ ነው ይላል። የቻይና የውጭ ጉዳይ ሚኒስቴር ደግሞ የሀገሪቱ ወታደሮች አካባቢውን መጠበቃቸው ይቀጥላል ሲል አስታውቋል። ይህ ማስታወቂያ የወጣው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለቢአር አይሲኤስ ጉባኤ ወደ ቻይና ይሄዳሉ ተብሎ በሚጠበቅበት ወቅት ነው። ሩሲያ፣ ብራዚል፣ ህንድ፣ ቻይና እና ደቡብ አፍሪካ በመጪው ሳምንታት ቻይና ላይ ይሰባሰባሉ ተብሏል። ህንድና ቻይና ከጉባኤው በፊት መፍትሄ እንዲያገኙ ጫና ሲደረገባቸው ቆይቷል። አድማጮች ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ በኦሮሚያ ክልል የተለያዩ ከተሞች ካለፈው ሳምንት ረቡዕ ነሐሴ 17 ቀን ጀምሮ ለአምስት ቀናት ተጠርቶ የነበረው እቤት የመቀመጥ አድማ የተያዘለትን ግብ በመምታቱ በሶስተኛው ቀን እንዲቋረጥ መደረጉን አስተባባሪዎቹ በማህበራዊ ሚዲያ ከገለጹ በኋላ በአንዳንድ ከተሞች ከቅዳሜ ጀምሮ የትራንስፖርት አገልግሎት ለመስጠት የተንቀሳቀሱ አሽከርካሪዎች ስራ ላቋረጡበት ቅጣት እንዲከፍሉ መባላቸውና አንዳንዶቹም ሱቃቸው እንደታሸጉባቸው ገለጹ። የኦሮሚያ ክልል መንግስት ማንም ዲሞክራሲያዊ መብቱን ተጠቅሞ ተቃውሞን በአድማ ቢገልጽ መብቱ መሆኑን መናገራቸው ይታወሳል። በተያያዘም በቢሾፍቱ ሆራ አርሰዲ ሐይቅ ህይወታቸው ለጠፋ ሰዎች በክልሉ መንግስት የተሰራው ሐውልት ተቃውሞ ገጥሞታል። ቀጣዩን የጽዮን ግርማ ዘገባ እናድምጥ። ባለፈው ሳምንት ከእረቡ ነሐሴ 17 እስከ እሁድ ነሐሴ 21 2009 ዓ ድረስ ነበር በማህበራዊ ሚዲያ በተለይ በፌስቡክ እና በትዊተር ገጾች ላይ በኦሮሚያ ክልል ቤት ውስጥ የመቀመጥ አድማ ተጠርቶ የነበረው የዚህ አድማ ዋና አላማዎች በሚል ሲገለጽ የነበረው በዚህ አመት ከዘጠኝ አመት በኋላ በነጋዴዎች ላይ አዲስ የተጣለው የቀን ገቢ ግምት እና ይህን ተከትሎ የወጣው አመታዊ ግብር የተጋነነ ነው የሚል ሲሆን ሁለተኛው ደግሞ በአሁኑ ሰዓት በእስር ላይ የሚገኙት የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ እና ምክትል ሊቀመንበሩ አቶ በቀለ ገርባን ጨምሮ በፖለቲካ ምክንያት የታሰሩ ሰዎች ይፈቱ የሚል ነበር አድማው አርብ ዕለት ሶስተኛ ቀኑን ካጠናቀቀ በኋላ አድማውን ቄሮ ወይም ወጣቶች የሚል መጠሪያ ባላቸው በህዝብ ላይ በደል እየተፈጸመ ነው ብለው በሚያምኑና ይህንንም እንቅስቃሴ በማስተባበር ላይ ናቸው በተባሉ አካላት ሲመራ መቆየቱንና እነሱም አድማው ግቡን በመምታቱ ምክንያት በሶስተኛው ቀን መቋረጡን በማህበራዊ ድረገጽ ይፋ አድርገዋል። ይህንን እንቅስቃሴ በመወከል መረጃን በማሰራጨት ላይ የነበረው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ አቶ ጃዋር መሐመድም ይህንኑ ጠቅሶ ማምሻውን የጋራ መግለጫ ነው ያለውን ይፋ አድርጎ ነበር። በዛሬ ዕለት እኔም ከቄሮ አስተባባሪዎች አንዱ ነኝ ያለ ወጣት ወደ ኢትዮጵያ ደውዬ አነጋግሬ ነበር። አድማው ተጠርቶ የነበረበት ምክንያት ተመሳሳይ መሆኑን ይናገራል። ድምፁን እንድንቀይር በጠየቀው መሰረት ድምፁን ቀይረናል። የተቋረጠው በጣም በሚፈለገ ሁኔታ በየሶስቱ ቀናት ስለተነቀቀ ከዚህ በኋላ ይበቃል ተብሎ ፖስት ስለተደረገ ነው እና ያሉ ቄሮዎችም ተስማምቶ ከዚህ በኋላ ይበቃል አሸንፈናል ስለዚህ ከነገ ጀምሮ ይከፈትሉም ነገር ብሎ ነው ተባባለ። የአምስት ቀን አድማ ጥሪ ሲደረግ ምን ለማሳካት ነበረ? ምን ሀሳብ ተይዞ ነበር የተደረገው? እንግዲህ ሀሳቡ በጣም የታወቀ ነው። እሱም መጀመሪያ አካባቢ ላይ የስጣሌው ከአቅማቸው በላይ ግብር እንዲከፍሉ፣ ሁለተኛዎች ፕሮፌሰር በመረራ ጉድና በቀለ ገርባ ና ሌላዎችን ጨምሮ እንዲፈቱ የሚለው እና ሌላ ሌላም አለ። ስለዚህ ምኑ ነው ታዲያ ስኬቱ? አሁን እንግዲህ እንደነገርከኝ የግብር አለ ከዛ ደግሞ የእስረኞች አለ፣ አልተፈቱም። ስኬት አለ፣ የተወሰነ ስኬት አለ፣ ለወደፊት የምንሰሩት ነገር አለ። እሱ እሱ ማለት እኛም ለወደፊትም ደግሞ ከዚህም በላይ ሌላ እርምጃ ስንወስድ ይለቃሉ፣ ግብሩም ይቀንሳ ቅሩ ይቀንሳሉ። ባይዘዌ አንዳንድ ቦታ ላይ ቀንሰዋል። በተለይ አምቦ ላይ በፊፍቲ ፐርሰንት ቀንሰዋል። ምዝልም አለ ትንሽ ለውጥ አለሁ። ከዛ በኋላ አሁን ከሶስት ቀን ተቃውሞ አቁሟል። አሁን ከዛ በኋላ የከተማ ሁኔታ ምን ይመስላል? አሁን አንዳንድ ቦታ ላይ ባጃጆች ስራ ላይ ናቸው። አንዳንድ ሱቅ መጀመሪያ ራሱ ያልታሸጉ ሱቆች ተከፍተዋል፣ ስራ ጀምረዋል። ግን አስፋልት ላይ ያሉት ሱቆች እና መናራ ገብቶ ከመናራ የሚወጡ መኪናዎች ስላልጀመሩ፣ ምክንያቱም መኪናዎች ለመኪናዎች መውጫ አልተሰጠም። ሌሎች ደግሞ ለሱቅ ታሸገ ሱቅ ባለንብረቱ ለመክፈት ሲሄድ አይ መጀመሪያ ነው የሚዘጋችሁ አሁን ደግሞ ነገር ነው እንደዚህ አይነት ነገር ያለው የት አካባቢ ነው? እና እዚህ አምቦ መናራ ፊት ለፊት ወደ አዋሮ አካባቢ ለፋልት ላይ መጀመሪያ የታሸገ ና መናራ መናራ አልተከፈጠም እስካሁን ከባቢ ዛሬ ራሱ ወደ አልከአምቦ ወደ ጉደር የሚሄዱ ባለ ጉዳዮች ገበያ ትልቅ ገበያ ነው አለ ዛሬ ጉደር ባጃጅ ኮንትራት ውዶ ነው እየተጓዙት ያሉት። እንደዚህ ወጣትና ሌሎች ያነጋገርናቸው ወጣቶችም ከአድማው በኋላ ወደ ስራ ሲመለሱ ሌላ ችግር ገጥሟቸዋል። የነቀምቴው ወጣት ያለንም ይህንኑ ነው። ያው መንገድ ትራንስፖርት ነው። ለምን መጀመሪያ ቆማችሁ ተብሎ ባጃጅ አስር ሺህ እንድትቀጡ ወይ ደግሞ የመጨረሻ ማስጠንቀቂያ ወዛችሁ ወባ ወረቀት እንጂ እንዳሰቡ ተብሎ በቃ ባጃጅ ቁሟል። እንዳለ ፖሊስ አባ ውስጥ ከስራ ማቆም አድማው ጋር በተያያዘ ነው ይሄ እርምጃ የተወሰደው? አዎ ለምን ያቆማችሁ መጀመሪያ ማና ቁሙ ስላለ ነው ያቆማችሁት። አሁን ደግሞ በማን ፍቃድ ነው የምሰቡት ብሎት፣ በቃ ምንባስ ባጃጅ እንዳለ ፖሊስ አባ ውስጥ ነው ያለ። ሌላስ እንቅስቃሴ ሱቆች ተከፍተዋል? ሌሎች እንቅስቃሴዎች አሉ? ሱቅ አልፎ አልፎ ነው እንጂ ታሽጓል፣ አልተከፈተም። በማን ነው የታሸገው? ከተማ አስተዳደር ነው ያሸገው። ባለፈው ማክሰኞና ቅዳሜ መታሸገ። የኦሮሚያ ክልል የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አዲሱ አረጋ ባለፈው ሳምንት አርብ አድማውን በተመለከተ ከአሜሪካ ድምፅ ተጠይቀው ተከታዩ ምላሽ ሰጥተው ነበር። ግብይት የቆመባቸው ቦታዎች ላይ ሱቅ ዘግቶ የሬት ሱቅ ዘግቶ ባጃጁን ስራ አስቁሞ መንግስትን ቻሌንጅ ማድረግ የሚፈልግ አካል መቱ እንደሆነ ሁሉ ሌላው ደግሞ የዕለት ጉርሴ ላገኝም ሱቄን ከፍቼ መነገድ አለብኝ፣ ምግብ ቤቴን ከፍቼ አገልግሎት መስጠት አለብኝ ብሎ በሚልበት ሰዓት ሌላው ላይ ደግሞ ጫና መፍጠር ይህ ዴሞክራሲያዊ አካሄድ ነው። ይሄ ስህተት ነው። መንግስት የዜጎችን ዴሞክራሲያዊ መብት ማክበር አለበት። ቤቴን ዘግቼ መንግስት ላይ ጫና ፈጥራለሁ ተቃውሞ ወይም አሰማለሁ የሚለው አካል መብት እንዳለው ሁሉ፣ በዚህ በተቃራኒ ደግሞ አይ እኔ የዕለት ስራዬን ሰርቼ የዕለት ጉርሴን አግኝቼ ልጆቼ ማሳደግ ወደ ወደ መደበኛ ኑሮዬ መቀጠል እፈልጋለሁ የሚለው ደግሞ ፕሮቴክሽን ይፈልጋል። አሁን የአድማው አካሄድ ላይ ያሉ ሰቶች ምንድን ናቸው? በተለያዩ ማህበራዊ ሚዲያዎችም እንደምትገነዘቡት እከሌ የሚባል ሰውዬ ሱቁም ከፍቷልና እርምጃ ወሰዱበት፣ እከሌ የሚባል ሰውዬ በዚህ ታርጋ ቁጥር መኪና እየሄደ ነውና እርምጃ ይወሰድበት መኪናውን አውድ የሚል አካሄድ ነው ያለው በዚያ አካሄድም ጉዳቶች ደርሷል። ተጨባጭ ጉዳቶች፣ እርምጃ የምንወስደው ጉዳት የሚወስዱ አካላት ላይ ነው። ይህንኑ ምላሽ ተሞርክዤ ወደ ጊንቢ በደወልኩበት ወቅትም አንድ ነዋሪ አነጋግሬ ነበር። ጊንቢ ዛሬ ወደ ሌላ ወደ ሱቅ አካባቢ ተረጋግተዋል። ትንሽ ወደ መናኸሪያ አካባቢ ነው ችግር ያለው። ምንድን ነው መናኸሪያ አካባቢ ያለው ችግር? ባለፈው ከአስራ ስድስት ጀምሮ ሲወጡ ስላልነበሩ መኪኖች፣ እነዛ መኪኖች ከአስራ ስድስት ጀምራችሁ ስትሰሩበት የነበረውን ረሲት አቅርቡልን ተብለዋል። ያን ረሲት የሌላቸው ሹፌሮች ደግሞ ሁለት ሺህ አምስት መቶ ብር እንዲቀጡ እየተደረገ ነው። ይሄ የሚደረገው በማን ነው? ይሄን የሚያደርጉት መንገድ ላይ ቆመው ትራፊኮች ናቸው። ይሄ የተደረገበት ያዩት ደረሰኝ የተቀጣ ሰው አለ ወይስ ምኑ እርምጃ ወሰዱ አሽከርካሪዎቹ አብዛኛው አሽከርካሪዎች ባለ ንብረቱን ጠይቁ ነው ባለ ንብረቶች ደግሞ አንከርልም እያሉ ነው። ሹፌሮቹ መንገድ ላይ ትራፊኮቹን፣ እኛ አናውቅም ባለ ንብረቶቹን ጠይቁ እያሉ ነው። ስለዚህ በሁለቱ መካከል አለመግባባት ነው ያለው እንጂ ወደ እርምጃ ተገብቶ የከፈለ ሰው የለም። ይኖራል እንግዲህ ያው በተጨባጭ ከፍሎ አላየውም እንጂ። እርስዎ የጊምቢ ከተማ ነዋሪ ኖት። በዚህ የተቃውሞ እንቅስቃሴ ውስጥ እንግዲህ ባለፈው የመንግስት ባለስልጣንም አነጋገረን ነበርና አንዳንዶች ተቃውሟቸውን ሲገልጹ፣ አንዳንዶች ደግሞ ሰርተው መብላት የሚፈልጉ አሉ የሚል አስተያየት ሰጥተው ነበርና እንዴት ተመለከቱት ይህንን የሶስት ቀኑን የነበረውን አድማ? ሰዎች በፍላጎታቸው ወደው ፈቅደው ያደረጉት ነው ወይስ አድማው እንዴት ነበረ? ምንም አይገናኝም። ይሄ የኦሮሚያ መንግስት ኮሚኒኬሽን የተናገሩት ሌላ ነው፣ በግንቢ ግን ሲፈጸም የነበረው ሌላ ነው። በፍላጎታቸው ነው የሚባለው ነገር ምንም ነገር የለም። በቃ የሚዘጋውን በሀይል እየሄዱ ክፈቱ ፖሊሶች የንግድና ኢንዱስትሪ ቢሮዎች እየሄዱ ካልከፈታችሁ እናሽጋለን፣ እምቢ ያሉትን እያሸጉ እያሰሩ እንደዛ ነው። መዝጋቱና የተቃውሞ አላማ ምን ነበረ? ነዋሪዎቹና አስተያየት ሰጪዎቹ እንደሚሉት አላማው ነፃነትን እና መብትን የመጠየቅ ነው ብለዋል። በኦሮሚያ ክልል ሁለተኛ ተቃውሞ በስፋት ከተቀሰቀሰ አንድ ዓመት ከአስር ወር አስቆጥሯል። የመጀመሪያው ተቃውሞ የተቀሰቀሰው በ205 ዓ.ም ነበር። በአዲስ አበባ ላይ ተግባራዊ ይደረጋል የተባለው ማስተር ፕላን የንድፍን ምክንያት በማድረግ ይህ ከሆነ ከአንድ ዓመት ተኩል በኋላ ደግሞ እንደገና በድጋሚ የተቀሰቀሰው ተቃውሞ ግን እስካሁን በተለያየ ምክንያት ሲነሳና ሲበርድ ቆይቷል። እስካሁን በዚህ ተቃውሞ የህይወታቸው ያለፈው ሰዎች ቁጥር ላይ ስምምነት የተደረሰበት አሀዝ ባይኖርም መንግስት፣ የሀገር ውስጥ ሰብአዊ መብት ኮሚሽን፣ በሀገር ውስጥ የሚገኙ ተቃዋሚ ፓርቲዎች እንዲሁም ዓለም አቀፉ የሰብአዊ መብት ተሟጋቾች በርካታ ሰዎች በተለይ ደግሞ ወጣቶች ህይወት መጥፋቱን ይፋ አድርገዋል። በርካቶች ቆስለዋል። ንብረት ወድሟል። በሺህ የሚቆጠሩ ሰዎች ደግሞ በእስር ላይ ይገኛሉ። ይህ ሁኔታ እስካሁን ሀገሪቱን ወደ አልተረጋጋ ሁኔታ ውስጥ ከቷታል። በዚህ ጊዜ ውስጥ ከደረሰው አሳዛኝ አደጋዎች መካከል አንዱ የኦሮሞ ማህበረሰብ አባላት በዓል የሚያከብሩበት የሆራ አርሰዲ ሐይቅ ላይ የደረሰው አደጋ ነው። ይህን አደጋ በተመለከተ በወቅቱ በስፋት ዘገባ ማቅረባችን የሚታወስ ሲሆን በአጠቃላይ በወቅቱ ከቀረቡት ዘገባዎች በእለቱ ህይወታቸው የጠፋው ሰዎች የህይወታቸው ያለፈው ተረጋግጠው ነው የሚል ሲሆን፣ የለም በመንግስት ኃይሎች በተወሰደ እርምጃ ነው የሚል መከራከሪያ ሲቀርብበት ቆይቷል። ነገር ግን እስካሁን በዚህ ላይ በግለልተኛ ወገን ተጣርቶ ትክክለኛ መረጃ ይፋ አልተደረገም። በሳምንቱ ማብቂያ በዚህ ዕለት ህይወታቸው ለጠፋው ሰዎች የኦሮሚያ ክልል መንግስት የመታሰቢያ ሐውልት ሰርቶ እንዲመረቅ አድርጓል። በዚህ ሐውልት ላይ ወጣቶች ተቃውሟላቸው። አንድ ወጣት ምንድን ነው ተቃውሟችሁ ሲል ጠይቄው ነበር። ሐውልቱ ወካይ አይደለም ማለት በሰውም ስሜት በእኔም ስሜት ያንን ያን የሆነውን ነገር የሚወክል አይደለም ለምንድን ነው? አንደኛ የተጻፈ ጽሑፍ ነው፣ ሁለተኛ ብል ነገሮቹ የተከሰቱበት እና አሁን የተሰራበት ቦታ ፈጽሞ የማይገናኙ ናቸው። ያንም እነህ ነገሮች ራሱ ጥያቄ የሚያጭሩ ስለሆኑ በህዝቡ ዘንድ ብዙ ተቀባይነት አላገኙም። ሰውም የት ነው የተተከለው? ሁለት ምክንያቶች አሉ ብለሃል። እንግዲህ የመጀመሪያው መተከሉ ቦታው ላይ ነው። የት ነው የተተከለው? ቦታ የተተከለው በቦገያ ሐይቅ ላይ ነው። እንደምታውቂው ቢሾፍቱ ሰባት ሐይቆች አሉት። ከሰባት ሐይቆቹ አንደኛ ሰዎች የሞቱበት ሆራ አርሰዴ ነው። ሆራ ላይ ማለት ነው በየአመቱ ሰዎች የሚያከብሩት እሬቻን የሚያከብሩት ሆራ ላይ ነው። ሰው የሚሞተ ሆራ ነው። ባይዛ ይሄ በዛ ማለት እዛ ነበርኩኝ፣ በቦታ ላይ ነበርኩኝ እና አሁን ደግሞ የተተከለው ምንድን ነው በቦጋያ ላ ነው። በቦጋያ ማለት ኦልሞስት አትሊስት በቃ ቢያንስ ቢያንስ ሶስት ኪሎ ሜትሮችን ከሆራ የምርቅ ሌለኛው ሀይቅ ነው ማለት ነው። ሁለተኛው ደግሞ ቅሬታው ጽሁፉ ነው የምልህ፣ ሰደን ቤዝ ነው የምለው፣ በኦሮምኛው ተሳ ነው የምለው ማለት ድንገት የምለውን ቃል የአማርኛውን ቃል ሪፕሬዘንት ያደርጋል ብዬ ይወክላል ብዬ አስባለሁ። ነገሩ ድንገት አይደለም ነው ማለት። ድንገት የሚባለው ላይክ አሁን የመሬት መንቀጥቀጥ፣ የመኪና አደጋ እነኚህ ነገሮች ብሆን እውነትም ያው ድንገት የሚያሰኝ ነገር ነው። ግን አሁን ድንገት አያሰኝም። ይሄ እኔ በቦታው ነበርኩኝ። የሆነውም ነገር ድንገትም አልነበረም። ለዚህ ነው ብዙ ሰዎች ድንገት የምለው ቃል መጠቀም የለባቸውም ነው። ይህንኑ በተመለከተ የኦሮሚያ ክልል የኮሚኒኬሽን ጉዳዮች ጽፈት ቤት ቢሮ ኃላፊ አቶ አዲሱ አረጋ ጋር ዛሬ ተደጋጋሚ የስልክ ሙከራ አድርጌ ነበር። ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም። ምላሻቸውን እንዳገኘን በነገው ምሽት ይዘን እንመለሳለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በጣሊያን የሚገኙ ኢትዮጵያዊና ኤርትራውያን ስደተኞች ቋሚ የመኖሪያ ቦታ ይሰጠን ሲሉ ዛሬ ሰላማዊ ሰልፍ ወጥተዋል። በሰላማዊ ሰልፉ ላይ በሺዎች የሚቆጠሩ ሰዎች ተገኝተው ነበረ። ባለፈው ሳምንት ቅዳሜ አጥቢያ እነዚህ ከ800 በላይ የሚሆኑት ስደተኞች በእንቅልፍ ላይ ሳሉ በመሳሪያ በታጠቁ ሰዎች እየተዋከቡ ለአራት ዓመታት ከኖሩበት ሕንጻ እንዲወጡ ረጋቸውን መግለጻቸውን ጠቅሰን መዘገባችን ይታወሳል። ዛሬስ በምን ሁኔታ ላይ ይገኛሉ ጠይቀናቸዋል። ለጣሊያን መንግሥት ያቀረቡት ጥያቄ ምላሽ ማግኘት አለ ምላሽ አለማግኘቱንም መስታወት አድራጋው ደውላ አነጋግራቸዋለች። ቅዳሜ ለት ሮም ከተማ የስደተኞቹን መብት ለማስጠበቅ በተደረገው ሰላማዊ ሰልፍ ላይ በሺዎች የሚቆጠሩ የጣሊያን ዜጎችና ሌሎች ጥገኝነት የጠየቁ ስደተኞች ተሳትፈው ነበር። ስደተኞች አሸባሪዎች አይደሉም የሚሉ ጽሁፎችን ያነገቡት ሰላማዊ ሰልፈኞቹ ከጊዜያዊ መኖሪያቸው ለተፈናቀሉት ስደተኞች በአስቸኳይ መኖሪያ ይሰጣቸው የሚል ጥያቄያቸውን ነበር ሲያሰሙ የዋሉት። ተክለ እግዚ ገብረ ኢየሱስ ቅዳሜ ለት ስለተካሄደው ሰላማዊ ሰልፍ በአጭሩ ገልጸውልን ነበር። በጣም ትልቅ ነበር ሴዛ ነበርኩኝ ተሸክመን ብዙ ብዙ ሰው ነበር። በእውነቱ ብዙ ጣሊያን መጥተዋል። ስምንት ሺህ አስር ሺህ እንገመታለን በተሰጠን ቦታ። እንግዲህ በሰላም ተጀምሮ በሰላም አልቋል እና ሂደት ላይ ነው ያለው የሮም ከንቲባ የሀገር አሁን በቅርቡ በዚህ በሶስት ቀናት ውስጥ ይገናኛሉ ከንቲባውና የሀገር ግዛት ሚኒስትሩ እና ከክልሉ የላሲዮ ክልል አስተዳደር ተገናኝተው በጋራ መፍትሄ ለመፈለግ አሁን ምንድን ነው የሚሉት ህንጻዎቹ ከማፊያ ምናምን የተወሰዱ ባዶ አሉ። እነሱ ስደተኞች እንዲኖሩበት እያሉ ነው። ግን መጀመሪያ ደግሞ ቤት የሌላቸው መንገድ ላይ የተጣሉት የጣሊያን ዜጎች ለነሱ ለምን አይሰጥም የሚሉ ቀኝ አክራሪ ቡድኖችም አሉ። እዛ ፖለቲካ ውስጥ ይሄ እየተነጋገሩበት ነው። ቴዲ ግርማ በ አስራ ዘጠኝ ዘጠና አምስት አመትም ነው ወደ ጣሊያን የገባው። የጣሊያን መንግስት መጠለያ ስላልሰጠው ከጓደኞቹ ጋር ተጠቅቶ ከተፈናቀሉበት ህንፃ ውስጥ ይኖር ነበር። ባለፈው በተሰባሰብንበት ሰልሰላማዊ ባካሄድንበት ቦታ ላይ በሰጡን ቦታ አለ ነበረ፣ ለሁለት ቀን ብሎ የፈቀዱልን የሆነች ቦታ አለች ነበረ ፒያሳ ዚሚዛ የሚባል ቦታ። አሁን እዛ ጋር የሆነች ዳፍ ነገር ተጥላ ነገር ነሮች ራሷንም እንዲነፋስም ወደዛ ወደዚህ እያደረጋት ያለችው እና አሁን እዛ ሀገር ሰብስበን ያለ ነው። እንግዲህ ሀያ ሰአት ላይ ጠብቁ ምናም ብለናል። እንግዲህ የሚጠበቅ ናቸው ነው ያለ ነው። ቅዳሜ ዕለት ሰላማዊ ሰልፍ ወጥታችሁ ነበረ፣ ምን ምላሽ አገኛችሁ? ምን ያህል ሰው ውስጥ ተገኘ? ሰላማዊ ሰልፉ ላይ በዛ ሰአት ወቅት ላይ በጣም ብዙ ሰው ነበረ ያለው። ዛን ከአምስት ሺህ ወይስ ከሰባት ሺህ ሰውና ላይ ነዋል ብዬ አስባለሁ። እኛ የምንፈልገውን ነገር ቤቱን ነበረ የጠየቅ ናቸው። በዛ ሰአት ወቅት ላይ ንደው ሰአታችሁ ህት ላይ የተፈቀደላችሁ ሰልፍ ያደረጋችሁ ሰዓት የእናንተ ሰዓት አልቋል፣ ስለዚህ ይህም ቦታ ለቃችሁ መሄድ አለባቸው አሉት። እኛ ከዚህ ለቀ የምንሄደው የት ነው የምንሄደው? ከዚህ ጋር ሽለቃሽ የት ነው የምንሄደው? ማረፋችን የት ነው ወይም አደራችን የት ነው? ይሄን አስባቸው አሉ። እንዲ ነገር የምናውቀው ነገር የለም። ስለዚህ ሰዓታቸው አልቀ ከዚህ ጋር መነሳት አለባቸው አሉ። ከዛም በኋላ ተነጋገሩና ከኦፊስ ጋር ወረቀት እዚህ ቦታ እንድንቆይ፣ ለሁለት ቀን እንድናድር እንድንቆይ ፈቃድ ሰጡን። ያችን ወረቀት ሁን ክስፋ ያደርጋል። ያች ወረቀት ማን ለማሳደስ ሄደዋል። ቢኮዝ የሁለት ቀን ብቻ ነበር የተሰጣት። ቅዳሜ ከሰላማዊ ሰልፉ በኋላ በሮም ከተማ ለተወሰነ ሰዓት መቆየት እንድንችል ስለተፈቀደልን አሁን ሮም ከተማ ነው መንገድ ላይ ተኝተን የምንገኘው በማለት ያሉበትን ሁኔታ ገልጸውልናል። ፋሲካ የጣሊያን ፖሊስ ዱላ እጇን ሰብሯል። ሕክምና እስካሁን አላገኘችም። አሁን ወደ ከተማ መተን ቁጭ ብለናል። ሰው ምንም መፍትሄ የለም። ዛሬ የሆነ የተሰበሰቡት ነገር ነበረ። ሰው ተመርጦ ሄዶ አናግሯቸው ነበረ ለእኛ የሚገባንን ጥያቄ፣ የጠየቅናቸውን ጥያቄ እንዲመልሱልን ማለት ነው። ገማሽ ድረስ ሄደናል ብለው አሉ። ምን ላይ እንደደረሱ ገና አሁን ተያይቶ ያዩበት ነው። አድሀኑ ማደም ለአራት አመታት ይኖሩበት የነበረውን ህንፃ ነዋሪዎች በማስተባበር ይሰራ ነበር። የዛሬ ውሏችሁ ምን ይመስላል ስንል ጠይቀነው ነበር። ያው ዛሬ ፍቃድ ሰጠኝ ነበረ። አሁን ገና ለመግባቱ እዛ ኦፊስ ላይ አይሸጥም አለ። ገና ነው፣ እዛ ቢያሳ ነው ያለው ሁ ሁላችሁ ቻምበር ፊት ለፊት ከሚኒስቴሩና ከኮምን ከአስተዳዳሩ ምናምን የተደረገ ምንም የለም። እኛ ነበር ነበርና እዛ ማለት ነው። አዎ አባ ሙሴ ዘርአይ ለበርካታ ስደተኞች መብት የሚከራከሩ በርካታ ስደተኞችንም ከሜዲትራኒያን ባህር ከመስመጥ ያዳኑ አባት ናቸው። ኤጀንሲያ ዛሀበሻ የተባለው ድርጅታቸው በተለይም በጣሊያን የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞችን በመርዳት ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። አዲስ ነገር ምንም እስካሁን የለም። እኛ በተቻለ ለነሱ ብቻ ሳይሆን ሌሎች በእንደነሱ አይነት ሁኔታ ያሉ ሰዎች አሉ እስካሁን ካሉበት ቦታ ባይባረሩም አደጋ ላይ መባረር እንደሚችሉ የታወቀ ነው። የጊዜ ጉዳይ ነው እንጂ አይቀርላቸውም። ስለዚህ ለነሱም ሳይቀር ለሁሉ በዛ አይነት ሁኔታ ወይ መጠለያ የሌለው ስደተኛ ጥገኝነት ጠይቆ በመንግስት ደረጃ ጥገኝነት ተሰጥቶት እያለ ግን በተግባር ምንም የሌለው ለእነሱ ሁሉ መፍትሄ እንዲገኝ ጥረት እያደረግን ነው። የተለያዩ የፓርላማ አባሎች፣ የመንግስት ያልሆኑ ማህበሮች፣ ድርጅቶች ግንኙነት እያደረግ ከየሮማ እና የሮማ ብቻ ይሆን የላሲዮ ሬጂዮናል የክፍለ ሀገሩ አስተዳደሩ አስተዳደሩ ኃላፊዎች ከነሱም እንትን እያልን መፍትሄ እንዲያገኙላቸው ጥረት እያደረግ ነው። ግን ገና እስካሁን የያዝነው ጭብጥ የለም። ገና በንግግር ላይ ነው ያለው። ዋናው አንድ ውሳኔ የተወሰነው በውስጥ ጉዳይ ሚኒስተር ከዚህ የሮማ የተከሰተ ሁኔታ በኋላ ሌላ እንደዛ አይነት ከቤት ማባረር ቦታ ሌላ ሳይገኝላቸው ካሉበት ቦታ እንዳይባረሩ፣ ይሄ ውሳኔ አስተላልፈዋል የውስጥ ጉዳይ ሚኒስቴር። ይሄ አንድ ደረጃ የተደረሰ ነው። አሁን ከዛ አልፎ ደግሞ ለነዛ ተባረው ያሉት ለሱ መልስ መጠለያ ቤት እንዲገኝላቸው ይህም እየጠየቅ ነው። ጊዜያዊ ሳይሆን በየጊዜው ለስድስት ወር ለአንድ ዓመት ተብሎ የሚሰጠው ከዛ በኋላ እንደገና ወደ ውጭ መንገድ ላይ የሚጥሏቸው እንደዛ ሳይሆን ኑሯቸው ሊቀጠሉበት የሚችሉ ቀስ በቀስ ህብረተሰቡ ውስጥ ገብተው የስራ እድል አግኝተ ራሳቸው ችሎ ቤታቸው ተከራይቶ እስከሚሄዱ ሊሆናቸው የሚችል ሁኔታ እንዲፈጠርላቸው ነው የምንጠይቀው። ያለ ነው ግን ይሄ ትንሽ ጊዜ ይጠይቃል። አሁን ሜዳ ላይ ፈሰው የሚገኙትስ መፍትሄው ምንድን ነው? ለጊዜው እንኳን አንዳንድ የተገኘ የነበረው ጊዜያው ስለሆነ ሰዎቹም አልፈለጉትም። አንዳንዱ የፈለጉት ተቀብለው ገብተዋል። በተለይ እናቶች ከልጆቻቸው ጋር አንዳንዱ ያጊዜያው መፍትሄ ለሁለት ወር ለሶስት ወር ቢሆንም እዛ ቆይተን እስከ ሌላ መፍትሄ እስከሚገኝ እሱ እዛ እንሄዳለን ያሉ ሰማንያ ሰዎች ነው በሮማ ከተማ። ከሮማ ከተማ ውጭ ደግሞ ሌላ ሁለት ቦታ ተገኝተው ነበር። የሮማ ውጭ እንኳን ሰው ህዝባችን አልተቀበለውም። የሮማ ውስጥ ደግሞ ጊዜያዊ ስለሆነባቸው ማለት ለሁለት ወር ለሶስት ወር ስለሆነ ከዛስ ተመልሶ ሊጡሉን ነው ወይ? ታዲያ ምን ምን ለውጥ አለው? አሁን ውጭ ነን፣ ከሶስት ወር በኋላም ውጭን የምንወጣ የምንጣል ከሆን ምን ልዩነት አለው? በማለት ብዙዎቹ አልተቀበሉትም። አንዳንዱ ግን ለጊዜው እዛ መጠበቅ ይሻለኛል ያሉ ደግሞ ተቀብሎ ገብተዋል። ዘጋርዲያን የተሰኘው ጋዜጣ እንደዘገበው እስከ አሳለፍ ነው የፈረንጆች አመት አጋማሽ ድረስ መቶ ሺህ የሚሆኑ ስደተኞች ወደ ጣሊያን ገብተዋል። ወደ ሀገሪቱ የሚገቡ ና ጥገኝነት የሚጠይቁት ከጣሊያን መንግስት የሽታ መልስ ለማግኘት እስከ ሶስት አመት ይፈጅባቸዋል። ለስደተኞች መጠለያን በተመለከተ የጣሊያን መንግስት የተቀናጀ አሰራር እንደሌለውም ጨምሮ ገልጿል። የምትከታተሉት የጋቢና ቪኦኤ ዝግጅታችን ነው። አድማጮች በመግቢያችን ላይ አርቲስት ሄለን በርሄ አዲስ ነጠላ ዜማ መልቀቋን በማስመልከት እዚህ ከባልደረባችን ቆንጅት ታዬ ጋር እንግዳ ሆና አስተያየቶቿን ሰታ ነበረ። ያንንም ይዘናል ብለን ይዘናታል ብለን ነበር። ሰዓት አልበቃንም እና ዛሬ ልናስተናግድ አልቻልንም። በዚህ ላይ ልምራሽ ማለቱን ተው የሚል በሴቶች ዙሪያ በሴቶች መብት ዙሪያ የተሰራ ነጠላ ዜማ ነው። ከተባበሩት መንግስታት ድርጅት ጋር በመተባበር ሴቶችን ለማስተማርና ጓዳ ያላችሁ ሴቶች ባካችሁ ወደ ደጅ ወጥታችሁ በደንብ ስሩ የሚል ይዘት ያለው ነበረ። እንግዲህ ሄለን በርሄ ከዚህ በኋላ ደግሞ ለአዲስ አመት እስኪ ልየው የተሰኘ አዲስ አልበም ይዛ እንደምትወጣም ለቆንጅታዬ ነግራታለች። ሰዓት አልበቃንምና ግን ደግሞ ሙዚቃውን እስቲ እናሰማችሁና በሱ ቆይታ እናድርግ። ልምራሽ ማለቱን ተው ትላለች ሄለን ብርሃኔ በተከታዩ ነጠላ ዜማ ራችሁ አድማጮቻችን የጋቢና ቪኦኤ ጉዟችን ለዛሬ በዚህ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማ ና እኔም መስታወት አድራጋው ነኝ ዝግጅታችንን ሲያቀናብርልን የቆየው ፋሲል ገበየሁ ነው። ዲጄ ፋትሱ አብሮን ነበረ። የስርጭት መሀንዲሱም ከኛ ጋር ነበር። ሁኔታውን በጥሩ ሁኔታ አካሂዶልናል። ጉዟቸው የሰመረ ይሆን እያልን እንሰናበታለን። መልካም ምሽት።